ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን እንደምናምሽታችኋል፣ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ የለተሰኞ ታህሳስ አምስት ሁለት ሺ አስራ ሶስት አመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የክልሉ ጊዜያዊ አስተዳደር ጊዜያዊ አስተዳደር እንደመሆኑ መጠን ሁሉንም ማካተት ማሳተፍ መቻል አለበት። በክልሉ የሚንቀሳቀሱም በሀገር ደረጃ የሚንቀሳቀሱ ፖለቲካ ፓርቲዎችም ተሳታፊ ሆኗል። ግለሰቦችም የተለያዩ ሲቪክ ማህበር ምናትም ለትግራይ ህዝብ የምናበረክተው አስተዋጽኦ አለን የሚሉ ሁሉም ህጋዊ አካላት እንዲሳተፉ እየተደረገ ነው ያለው። በዚህ መልኩ ስራዎች በጣም ተጠነካክረው ቀጥለዋል። የትግራይ ክልል የብልጽግና ጽህፈት ቤት ኃላፊ አቶ ነቢዩ ስሁል ሚካኤል ናቸው። አነጋግረናቸዋል። ምግብ እርስ በርስ ነው የምንሰራው። እሱ ነው። አሁን የትግራይ ተወላጆች እኛን ምግብ እያስተናገዱ ነበር። ይህን ከተማ በምንወጣበት ጊዜ ራሱ የመቀሌ ልም እኛን ምግብ ሊሰጠን ምግብ ሊጋብዘን፣ እነሱ በራሱ በጣም ችግር ነበር፣ ገንዘብ የለም ምናምን፣ ግን እኛን ሊጋብዙ እየሞከሩ ነበር። ና ፍቅር ነበር። በጣም ተማሪዎች ዘንድ ራሱ በጣም ይ ይህን አቀራረበን ጊዜው የነበረው ትግሮ ነገሩ በጣም አቀራረበን። በጣም የተለየ ፍቅር የተለየ ክብካቤ ተቀባይነት ነበረ። በቃኛ እንደው ተጀመረ አካባቢ ትንሽ ፈርሰን ነበር ግን በቃ ከራሱ ቀንሶ የሚያዘና ህዝብ ነው የነበረው። ሳይኖረው ሊፈጠን ህዝብ ነው የነበረው። ከሌለው ነገር ላይ ከራሱ ቆጥቦ እኛን ሲፈጣን ነበር። ይህንን ሊትነስ አርገናል። በጣም ከመቀሌ ዩኒቨርሲቲ ትናንት አዲስ አበባ የገባ የአራተኛ አመት ተመራቂ ተማሪው ናትናኤል አበራና አሁንም በዩኒቨርሲቲው አሪድ ግቢ ያለችው ተማሪ ሎዛ መስፍንን ድምፅ ነው የሰማነው። ይዘናቸዋል። ጠቅላይ ሚኒስትር አብይ አህመድ ትናንት መቀሌ ተገኝተው ለመከላከያ ሰራዊቱ አድናቆትና ምስጋና ሰጥተዋል። በዚህም ላይ ዘገባ ይኖረናል። ሌሎችንም ወቅታዊ የአገር ውስጥና የዓለም አቀፍ ዘገባዎች ይዘን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። የማስተናግዳችሁ ቆንጅ ይታየነኝ። ፕሮግራሙን ንጉሱ ታምሬ ይመራል። መልካም ምሽት። ወደ ዜና እንለፍ። እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። የትግራይ ብልጽግና ፓርቲን ጨምሮ በሀገርና በክልል ደረጃ የሚንቀሳቀሱ ፖለቲካ ፓርቲዎች አባላት የተካተቱበት የጊዜያዊ አስተዳደር ካቢኔ ተቋቁሞ ዛሬ ስራ መጀመሩን የትግራይ ብልጽግና ጽህፈት ቤት ኃላፊ አቶ ነቢዩ ስሁል ሚካኤል ለአሜሪካ ድምጽ ገለጹ። በትግራይ ክልል በመቀሌ ከተማ የስልክ አገልግሎት መጀመሩና ቤተሰብ ከቤተሰብ መገናኘታቸውን የአሜሪካ ድምጽ ያነጋገራቸው ቤተሰቦች ገልጸዋል ገልጸዋል። በተጨማሪም በመቀሌ አሪድ እየተባለ በሚጠራው ግቢ ውስጥ የነበሩ ተማሪዎች ከቤተሰቦቻቸው ጋር በስልክ መገናኘት እንደቻሉ ገልጸውልናል። የአሜሪካ ድምጽ ያነጋገራቸው ተማሪዎች በዩኒቨርሲቲ ቆይታቸው ምንም የከፋ ችግር እንዳላጋጠማቸው ገልጸው በተለይ የግቢው ሰራተኞችና የመቀሌ ከተማ ነዋሪዎች ሲደግፏቸው እንደቆዩ ተናግረዋል። አድማጮች የዚህን ዘገባ ዝርዝር ከዜናው በኋላ ይዘን እንመለሳለን። በሌላ ዜና የትግራይ ክልል የአየር መስመር አገልግሎት ክፍት መሆኑን የኢትዮጵያ ሲቪል አቪሽን ባለስልጣንን ጠቅሶ ብሔራዊ ቴሌቪዥን ጣቢያው ዘግቧል። በግጭቱ ወቅት ተዘግቶ የነበረው የአየር ክልል ከዛሬ ታኅሣሥ አምስት ቀን 2013 ዓ.ም ከቀኑ 8 ሰዓት ጀምሮ ክፍት መደረጉን ባለስልጣን መስሪያ ቤቱ አስታውቋል። ባለስልጣን መስሪያ ቤቱ ለሀገር ውስጡ ብሔራዊ ቴሌቪዥን ጣቢያ በሰጠው በዚሁ መግለጫ የኢትዮጵያ የአየር ክልል ውስጥ የሚያቋርጡ የዓለም አቀፍና የሀገር ውስጥ የበረራ መስመሮች አገልግሎት ክፍቱ መሆናቸውን ገልጿል። አገልግሎት መስጠት የሚችሉ የአየር ማረፊያዎችም በረራ ማስተናገድ እንደሚችሉ ተጠቁሟል። የኦሮሞ ነጻነት ግንባር ከፍተኛ አመራር በሆኑት ኮሎኔል ገመቹ አያና መዝገብ በፌዴራል ከፍተኛ ፍርድ ቤት ዛሬ በዋለው ችሎት አቃቢ ህግ ምስክሮቹን ማቅረብ አለመቻሉን ገለጸ። ችሎቱ ለዛሬ የተቀጠረው የአቃቢ ህግ ምስክሮችን ለመስማት ሲሆን ፖሊስ የተገኙ ምስክሮችን ከጥር አምስት ሁለት ሺ አስራ ሶስት እስከ ጥር ሰባት ሁለት ሺ አስራ ሶስት በሶስት ተከታታይ የምስክር መስሚያ ቀጠሮ ቀናት እንዲያቀርብ ፍርድ ቤት አዟል። ሙክታር ጀማል ተጨማሪ አለው። በሽብር የክስ ወንጀል ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በነ ኮሎኔል ገመችው አያና መዝገብ ስር ሀያ ተከሳሾች የቀረበውን መዝገብ ፍርድ ቤቱ ለዛሬ የቀጠረው የአቃቢ ህግ ተጨማሪ ምስክሮችን ለመስማት ነበር። አቃቢ ህግ ባለፈው ቀጠሮ ማቅረብ ያልቻላቸው ምስክሮችን ለዛሬ እንዲያሰማ ፍርድ ቤቱ ቀጥሮ የነበረ ቢሆንም አቃቢ ህግ ምስክሮችን ለማግኘት መቸገሩን ለፍርድ ቤቱ አስረድቷል። የዛሬው የምስክርነት መስማት ቀጠሮ ከጥቅምት 30 2013 ሳይሰማ የቀረውን ምስክርነት ለማሰማ ሲሆን አቃቤ ህግ ለችሎቱ እንደገለጸው ከምስክሮቹ አንደኛው መጥሪያውን ፈርሞ የተቀበለ ቢሆንም አለመቅረቡን፣ ሌሎቹ ምስክሮች አድራሻቸውን በመለወጣቸው ሊያገኛቸው መቸገሩንና ቀሪ ሌሎች ሁለት ምስክሮችን ደግሞ በጭራሽ ሊያገኛቸው አለመቻሉን አስረድቷል። ምስክሮቹ ከዚህ ቀደም በምርመራ ሂደቱ የሰጡት ቃል በምስክርነት ተያይዞ እንዲቀርብልኝ ሲል አቃቢ ህግ ለፍርድ ቤቱ ጠይቋል። የተከሳሾች ጠበቃ በበኩላቸው ችሎቱ የቀጠረው ምስክር ለመስማት መሆኑን በማንሳት ፖሊስና አቃቢ ህግ ምስክሮችን ለማግኘት በቂ ጥረት አድርገው ቢሆን ሊያገኙ ይችሉ ስለነበረ ምስክሮችን ማግኘት ካልተቻለ ፍርድ ቤቱ የምስክር መስማት ሂደትን በማለፍ ወደ ቀጣዩ ሂደት ይተላለፍ ሲሉ ጠይቀዋል። በተጨማሪም ምስክሮች በምርመራ ሂደት የሰጡት ቃል በምስክርነት ተያይዞ እንዲቀርብ አቃቢ ህግ የጠየቀውን በተመለከተ የተከሳሾች ጠበቃ የምስክሮች ቃል ቀደም ተብሎ በጽሁፍ እንዲሰጣቸው ጠይቀዋል። ችሎቱ የግራ ቀኝ ክርክሩን ከሰማ በኋላ መጥሪያ ደርሶት ያልቀረበው የአቃቢ ህግ ምስክር በፖሊስ ተይዞ እንዲቀርብ በምርመራ ሂደት የተሰጠ የምስክሮች ቃል ለጠበቆች በጽሁፍ ተገልብጦ እንዲሰጥና አቃቢ ህግ አለኝ የሚለውን ምስክሮች ከጥቅምት 5 2013 እስከ ጥቅምት 7 2013 በሶስት ተከታታይ ቀናት ቀርቦ እንዲያሰማ ቀጠሮ ሰጥቷል። ኮሎኔል ገመቹ አያናን ጨምሮ 20 ሰዎች በሽብር በተከሰሱበት መዝገብ አቃቢ ህግ ከ30 በላይ ምስክሮች እንዳለው ገልጾ የነበረ ቢሆንም እስካሁን ስድስት ምስክሮች ብቻ ናቸው ለችሎት ቀርበው ቃላቸውን የሰጡት። ኮሎኔል ገመቹ አያና የኦሮሞ ነፃነት ግንባር ከፍተኛ አመራርና አስመራ ኤርትራ ቆይተው ከለውጥ በኋላ ወደ አገር ከገቡ የድርጅቱ አመራሮች አንዱ ናቸው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ሙክታርን ለዜናው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን ፕሮግራም ነው። በካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ የዶናልድ ትራምፕ አስተዳደር ሱዳንን ሽብርን ከሚደግፉ ሀገራት ዝርዝር እንደሰረዘ አስታውቋል። ኤምባሲው በፌስቡክ ገጹ ላይ እንዳስታወቀው ሱዳን ከሽብር ደጋፊ ሀገራት መዝገብ የማንሳቱ እርምጃ ከዛሬ ሰኞ ጀምሮ ይተገበራል ተብሏል። ሱዳንን በሽብር ደጋፊ ሀገርነት የመፈረጅ ውሳኔ ተላለፈው በሀገሪቱ የአልቃይዳ መሪ የነበረውን ኦሳማ ቢንላደንን ጨምሮ ተፈላጊ ታጣቂዎችን በ1990ዎቹ የአውሮፓውያን ዘመን አስተናግዳለች ከተባለ በኋላ ነው። ሱዳን ከሽብር ደጋፊ ሀገር ዝርዝር መነሳቷ ዓለም አቀፍ ብድር እንድታገኝ ያደርጋል። የተገለለች ሀገር የመሆኗን ምዕራፍም ይዘጋል ተብሏል። ከዚህ በተጨማሪም የሱዳን መንግስት ከእስራኤል ጋር ያለውን ግንኙነት ወደ ነበረበት ለመመለስ የሚያበረታታ ነው ሲል አሶሽየትድ ፕሬስ ዘግቧል። የዩናይትድ ስቴትስ ባለ ድምጽ ተወካይ መራጮች ወይም ኤሌክቶራል ኮሌጅ ለተመራጩ የዩናይትድ ስቴትስ ፕሬዚዳንትና ምክትል ፕሬዚዳንት ካሚላ ሀሪስ ድል የመተማመኛ ድምጽ ለመስጠት ዛሬ ተሰይመዋል። አድማጮች የዚህን ዜና ዝርዝር እየተከታተልን እናስደምጣችኋለን። ዩናይትድ ስቴትስ ውስጥ በፋይዘርና በባዮቴክ ኩባንያ የተመረተውና ተቀባይነት ያገኘው ወደ ሶስት ሚሊዮን የሚጠጋ የኮቪድ አስራ ዘጠኝ የመጀመሪያውን የክትባት መድኃኒት በያዝ ነው ሳምንት ለተለያዩ ክፍለ ግዛት እንደሚከፋፈል እቅድ ተይዟል። ክትባቱ የሚሰጣቸው በቅድሚያ ያስፈልጋቸዋል የተባሉ የጤና ሰራተኞች እንደሆኑም ታውቋል። ኒውዮርክ ውስጥ ዛሬ የጤና ባለሙያዎችን መከተብ እንደተጀመረ እና ሳንድራ ሊንድሴ የተባለች ነርስ የመጀመሪያውን ክትባት እንደተሰጣትም ታውቋል። ይህ ክትባት መሰራጨቱ እንዳስደሰታቸው የገለጹት ፕሬዝዳንት ትራምፕ ለዩናይትድ ስቴትስ እና ለዓለም ደስታቸውን በትዊተር ገጽ ላይ አስፍረዋል በመጪው አስር ወር የሚጀምረው አዲሱ የዩናይትድ ስቴትስ አስተዳደር በአሜሪካ ሴኔት የመወሰኛ ምክር ቤትን የበላይነት ለመቆጣጠር ወሳኝ በሆኑት ሁለት መቀመጫዎች ላይ ለመወሰን መራጮች በዛሬው ዕለት በጆርጂያ ድምጻቸውን መስጠት ጀምረዋል። ዲሞክራቶቹ በሁለት የሪፐብሊካን ፓርቲ ተወካዮች የተያዘውን መቀመጫ ማሸነፍ ግብ አድርገው ነው የሚወዳደሩት። በአሁኑ ሰዓትም አንድ መቶ መቀመጫ ባለው ሴኔት ውስጥ ሪፐብሊካኖች ሀምሳ መቀመጫ ያላቸው ሲሆን፣ ዲሞክራቶች አርባ ስምንት ብቻ ነው ያላቸው። ሆኖም የጆርጂያ ምርጫ በዴሞክራቶች አሸናፊነት ከተጠናቀቀ ውጤቱ ሀምሳ ሀምሳ በመሆን እኩል ይሆንና በጉዳዮች ላይ ውሳኔ መስጠቱ ስልጣን በዴሞክራቷ ምክትል ፕሬዚዳንት ካማላ ሀሪስ ውሳኔ የድምፅ የበላይነት እንዲኖር ያግዛል ተብሏል። ለአስርት ዓመታት የሪፐብሊካን ፓርቲ አይደፈሬ ግዛት ሆና በቆየችው ጆርጂያ የዴሞክራቱ ተመራጭ ፕሬዚዳንት ጆ ባይደን በጠባብ የድምፅ ብዛት ማሸነፋቸው የሚታወስ ነው። የፕሬዚዳንት ዶናልድ ትራምፕ አስተዳደር ትላንት እሁድ እጅግ ብዙ የዩናይትድ ስቴትስ ተቋማት የሳይበር ደህንነት ጥቃት እንደደረሰባቸው አስታወቀ። የሳይበር ደህንነት ባለሙያዎች በዩናይትድ ስቴትስ ታሪክ ውስጥ ታይቶ በማይታወቅ ሁኔታ በፌዴራል የገንዘብና የንግድ ተቋማት ላይ ከደረሰው ከዚህ ውስብስብና አደገኛ ጥቃት ጀርባ ሩሲያ እጇ እንዳለበት እንደሚያምኑ ተናግረዋል። ይሁንና በክሬምሊን የሩሲያ ቃል አቀባይ ዲሚትሪ ፔስኮቭ በጉዳዩ ላይ ለጋዜጠኞች በሰ በሰጡት መግለጫ ይሄ ጥቃት ለወራት ሲካሄድ ሳያውቁ ቆይተው አሁን በድንገት ተነስቶ ሩሲያን መወንጀል ትክክል አይደለም ብለዋል። የሳይበር ጥቃቱን ዜና ለመጀመሪያ ጊዜ ይፋ ያደረገው የሮይተርስ የዜና አውታር የዩናይትድ ስቴትስ የብሔራዊ ደህንነት ምክር ቤት ኃላፊዎች በጉዳዩ ላይ ለመወያየት ቅዳሜ ዕለት በዋይት ሃውስ ስብሰባ ማድረጋቸውን አስታውቋል። ጥቃቱ የደረሰው የአሜሪካ የሳይበር ደህንነት ተቋም የሆነው ፋየር አይ የጥቃት ማድረሻ ሶፍትዌሩን እንደተዘረፈበት ይፋ ባደረገ በ በሳምንቱ ነው። የዩናይትድ ስቴትስ የፌዴራል የሀገር ውስጥ ደህንነትና መሰረተ ልማት ደህንነት ኤጀንሲ የፌዴራል ተቋማት ኔትወርካቸውን እንዲመረምሩ መልእክት አስተላልፏል። አድማጮች፣ ዜናው በዚያ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። ጽዮንን እናመሰግናለን። የምሽቱ ፕሮግራማችን በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ1240 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ይተላለፋል። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም ከሰኞ እስከ አርብ በአህዱ ሬዲዮ 94.3 ላይ በቀጥታ ታገኙናላችሁ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን ወቅታዊ ዘገባዎች ወደሚደመጡበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱ አብይ ርዕስ ከሕወሓት ጋር የተደረገውን ጦርነት በአጭር ጊዜ ውስጥ በድል አጠናቋል ላሉት የመከላከያ ሰራዊት አድናቆታቸውንና ምስጋናቸውን ትናንት መቀሌ ተገኝተው የገለጹት ጠቅላይ ሚኒስትር አብይ አህመድ ከጦሩ ከፍተኛ አዛዦች ጋር መክረዋል። መስፍን አራጌ ዝርዝሩን ይዘዋል። በእናንተ ከፍተኛ ኩራት እና ክብር የተሰማው መሆኑን እዚሁ መቀሌ ላይ ብገልጽላችሁ ብዬ ነው የመጣሁት። ዛሬ ጠቅላይ ሚኒስትር አብይ አህመድ ከመከላከያ ሰራዊት ከፍተኛ አመራሮች ጋር ባደረጉት ውይይት ላይ የተናገሩት ነበር። ከሰራዊቱ ከፍተኛ አመራሮች ጋር የመከሩት ጠቅላይ ሚኒስትር አብይ በጡረታ ተገለው የነበሩትና በዳግም ጥሪ ሰራዊቱን እንዲቀላቀሉ የተደረጉት ወታደራዊ መኮንኖች ለድሉ ያበረከቱት አስተዋጽኦ የጎላ መሆኑን በመጥቀስ ምስጋናቸውን ገልጸዋል። በጦርነት ባለፈው አመራሮች አግኝተናል። እነ ጀነራል ብርሃኑ ጁላ በሀያ አራት ሰዓት ውስጥ የሁለት ሳምንት ኦፕሬሽን ፕላን ማዘጋጀት ጦርነት የሚመራበት ብቃት አሳይተዋል። እነ አበባው እቅዶቻችንን በየሁኔታው በየመድረኩ ከመልካም ምድሩ ጋር ማናበብ እና መቀያየር የሚያስችል ብቃት አሳይተዋል። እነ አለምሸት የቶክስ ጥበብ ለእኛም ለጠላትም አስተምረዋል። ነባጫ በነበሩበት መድረክ ጆን ቀን ቀን የተሰጠውን የማደራጀት ስራ እየሰራ ማታ ማታ በእያንዳንዱ ቀን የእናንተ እንድል ይከታተል ነበር። እነዚህ ሰዎች ትልቅ አሴት ናቸው። እንኳን ተመለሱልን። እንደ ጠቅላይ ሚኒስትሩ ቅንጅታዊ አመራርና ሕዝባዊ ወገንተኝነት ተገኘ ለተባለው ድል ቁልፍ ሚና ተጫውቷል። የማንም አገር ወታደር ቢሆን በእናንተ ልክ በእቅድ የሚያሳካ የለም። ሀብታም ሊሆን ይችላል በቁጥር የበዛ ሊሆን ይችላል። በሁለት ሳምንት ኦፕሬሽን እንጨርሳለን ብሎ ነው ጀነራል ብርሃኑ ያቀረበው። ሶስተኛው ሳምንት እኔ ነኝ የጨመርኩባቸው አብዛኛው ኪሳራ እንዲቀንስ እና ጦርነቱ እንዲያጥር የሆነበት ምክንያት የመከላከያ አቅማችን ድሮ ሰዎች እንደሚያስቡት በነበረበት ሁኔታ ሳይሆን በአራተኛና አምስተኛ የተሉ ጦርነት እግረኛውን ከአመራሩ ጋር አቀናጅቶ መምራት የሚያስችል ብቃት ስለፈጠር ነው ከሁሉ በላይ የሚያስደንቀኝ እና በጣም የሚያኮራኝ አንድ ሺ የሚጠጉ የኛ ኦፊሰሮች ጠላት ይዟቸው ሲንቀሳቀስ እንደነበረ ታውቃላችሁ። ማታ ማታ በምናደርገው ኦፕሬሽን በርከት ያለ ሰው በሚኖርበት ሰዓት ይህ ኃይል የእኛ ኦፊሰር ሊሆን ይችላል ብለን ያቆየናቸው ሚሳይሎችና ቦምቦች ዛሬ ያኮሩኛል። እነዛ ተለቀው ቢሆን ዛሬ እናዳምነን መሀላችን አናያቸውም ነበር። ያ ሁላችሁም እንደምታውቁት በእኛና በጁንታው መካከል ያለው ዲፍረንስ እኛ መቀሌን እስከምንይዝ አንድ ሮኬት አልተኮስንም። ምክንያቱም ህዝባችን እዚህ እንዳለ እናውቃለን። እኛ ሮኬት የተጠቀምነው ነው ጁንታው መቀሌን ለቆ በረሃ ለበረሃ ማምለጥ ሲሞክር ብቻ ነው። ይሄ የህዝባዊነት ዲፍረንስ፣ ይሄ የእውነት ዲፍረንስ፣ ይሄ የፍትሃዊነት ዲፍረንስ አሸናፊ አድርጎናልኛል በእያንዳንዱ ከተማ በሁመራ በሽሬ በአክሱም በአድዋ በአዲግራት በመቀሌ በጦርነት ምክንያት ሊደርስ የሚችል ጥፋት በከፍተኛ ደረጃ እንዲቀንስ በጥበብ የተሞላ አመራር ሰጥታችኋል። ባግዳድ ፈርሳለች። ባግዳድ የፈረሰችው ዘመናዊ ወታደር የተዋጋ ነው። ሲሪያ ፈርሳለች። ዘመናዊ ወታደር የተዋጋ ነው። እናንተ ግን ህዝባዊ ሰው ናችሁ። አንድም ከተማ ላይ ጥፋት ሳይደርስ ሁሉም ባለበት ሆኖ ማሸነፍ መቻላችሁ የወታደራዊ ጥበብ ብቃት ብቻ ሳይሆን ህዝባዊነት ያለው ሰራዊት መሆኑን ያሳያል። የተቋረጡ መሰረተ ልማቶች እንዲቀጥሉ ሰራዊቱ ያበረከተውን አስተዋጽኦ፣ የዘረዘሩት ጠቅላይ ሚኒስትሩ ሰራዊቱ ኢትዮጵያን ከፖለቲካ ፓርቲ በላይ በመመልከት ህልውናዋን ያረጋገጠ ጀብድ ሰርቷል ሲሉ አመስግነዋል። ይህ መከላከያ ሰራዊት የብልጽግና ሰራዊት አይደለም። ይህ ሰራዊት የአብይ ብይ ሰራዊት አይደለም። የኢትዮጵያ ህዝብ ኩራትና መከታ የሆነ አርሚ ነው። እኛ ከእናንተ የምንፈልገው ፕሮፌሽናል ጠንካራ አርሚ እንድትሆኑ እንጂ ለአንድ ፓርቲ የሚወግና የሚገዛ እንዲሆን ትናንት እንዳልኳችሁ ዛሬም ደግምላቸኋሉ፣ አንፈልግም። ኢትዮጵያ ከብልጽግና በላይ ናት፣ ከፓርቲ በላይ ናት። ትልቋን ሀገር የመታደግ ኃላፊነት ተጥሎባቸዋል። ፖለቲካዊ የተበላሸ ነው፣ የማያቀውን የደም ሀረግ እየፈለገ የሚቧደን ነው። እናንተ ግን ጀግኖች ብቻ ሳትሆኑ ንጹህ ኢትዮጵያውያን ናቸው። በእያንዳንዱ ጦር ግንባር ኦሮሞ አማራን ለማዳን፣ አማራ ወላይታውን ለማዳን፣ ወላይታው ሲዳማውን ለማዳን፣ ሶማሌውን ለማዳን ያሳያችሁት ጀግንነት እንኳን ልትመሩ ለመላው ፖለቲከኛና ኢትዮጵያውያን አርያ የሚሆን ስራ ሰርታችኋል። ይህ መቀጠል አለበት። ጠቅላይ ሚኒስትሩ ለጦርነቱ መንስኤ ናቸው ያሏቸውን አካላት ሰራዊቱ በቁጥጥር ስር በመዋል ወታደራዊ ጀግንነቱን ዳግም እንዲያረጋግጥ ጠይቀዋል። ይህን ጀግንነታችሁን በአንድ ነገር መድገም አለባችሁ። አሜሪካ ከኢራቅ ጋር ስትዋጋ ኢራቅን አሸንፋ ከያዘች በኋላ ሳዳምን ለመያዝ ወራት ፈጅቶባታል፣ ስምንት ወር ገደማ። ድልን ግማሽ የሚያደርገው ጦርነት ካሸነፉ በኋላ ወንጀለኞቹን መያዝ ሲዘገይ ተጨማሪ ወጪ፣ ተጨማሪ ኪሳራ ያስከትላል። ይሄ ሰራዊት የተሰጠውን ሚሽን፣ የመጀመሪያውን ሚሽን መቶ በመቶ አሳክቷል። ነገር ግን ወንጀለኞች መያዝ አለባቸው። ከዚህ በተጨማሪ ከድል በኋላ መከፋፈል እንዳይፈጠር በአደራ መልክ አሳስበዋል። በብዙ ሀገር የጦርነት ታሪክ ውስጥ የእኛን ጨምሮ ያለው ውድቀት ከድል በኋላ የሚመጣ መከፋፈል ነው። በኢትዮጵያ ታሪክ ውስጥ መይሶንና ደርግ ወደ ሶማሌ ሲሄዱ በኢትዮጵያ ጉዳይ አንለያይም ብሎ አብሮ ዘመቱ። አሸንፈው ሲመለሱ ግን አብሮ መቀጠል አልቻለም። የጁንታው ሀይል ታውቃላችሁ፣ ወደ ኤርትራ ለውጊያ ሲሄድ አንድ ነበር። ከኤርትራ ጦርነት በኋላ አዲስ አበባ ሲመለስ ግን አብሮ መቀጠል አልቻለም፣ አንጃ ተፈጠረ። መማር አለብን። በጦርነት ያገኘ ነው አንድነትና ወንድማማች ስሜት መቀጠል አለበት። በወሎ ዩኒቨርሲቲ የታሪክ መምህር የሆኑ ተረዳት ፕሮፌሰር ምስጋናው ታደሰ ኢትዮጵያ በታሪኳ ካጋጠሙ ስህተቶች ልትማር ይገባታል ሲሉ የጠቅላይ ሚኒስትሩን ያደራ መልእክት ይጋራሉ። ከሀምሳዎቹ ጀምሮ ስልሳዎቹን ይዞ የነበረው የተማሪዎች እንቅስቃሴ ሌሎችም የተጨመሩበት ትግል ዋና አላማው ንጉሠ ነገስቱን መጣል፣ የስርዓት ለውጥ ማምጣት ነው እንጂ ካሸነፉ በኋላ የስርዓት ለውጥ ከመጣ በኋላ ግን ምን አይነት መንግስት ይመሰረታል? ምን አይነት ስርዓት ይኖራል የሚለው ነገር አልታሰበበትም። በዚህ ምክንያት ነው ከድሉ ማግስት፣ ንጉሱ ከወደቁ በኋላ አንደኛ አገር የሚረከብ የተቀናጀ ኃይል አልነበረም። በዛ ምክንያት ሚሊተሪው ነው ወደ ስልጣን የመጣው፣ ወታደራዊ አገዛዙ ማለት ነው። በተጨማሪ ንጉስን ልመጣን በጣም ከፍተኛ ጥረት ያደረጉ እስከ ቤት መስዋዕትነት የከፈሉ ወጣቶችና የተለያዩ አካላት የሚፈልጉት አለማ ከተሳካ በኋላ ግን አንድ መሆን አልቻሉ። በተለያየ ፖለቲካ ሴክት ተከፋፍለው እርስ በርሳቸው የሚጫረሱበት አንዱ ሌላውን የሚያጠቃበት ነጭ ሽብር፣ ቀይ ሽብር እየተባባለ የሚጠፋፉበት ሁኔታ ነው የተፈጠረው። ከአንድ ቤት ውስጥ አንዱ መይሶ፣ ሌላው ያፓ፣ ሌላው ደግሞ ይሰፓ ሆኖ አንዱ የገዛ ወንድሙን የሚያጠቃበት ነገር ነው የተፈጠረው። ስለዚህ ከድል በኋላ የመከፋፈልና የመለያየት ነገሮችን ከማንም ሳይሆን ከራሳችን ልምድ አይተናል፣ ተምረናል። ፕሮፌሰሩ በአካባቢው ሊቀጥል በሚገባው አስተዳደራዊ ስርዓት ላይም መምከር ያስፈልጋል ባይ ናቸው። አሁን እንደ ሀገር የህወሀት መውደቅ እጅግ የሚፈልግ ሲጠበቅ የነበረ ሁሉም ደግሞ የተረባረበበት በአካል በመዝመትም ያለውን በመስጠትም አንዳንዱም ከደሞዙ እየቆረጠ ደሙን እየለገሰ ለህወሀት ውድቀት የተቀረው የሀገራችን ክፍል የተባበረበትን ነገር እንመለከታለን። አንዱ ይሄ ነው። በሌላ በኩል አሁን እንደ ሀገር የተረጋጋ ስርዓት ያለው የመንግስት መዋቅር ያላት ሀገር ነች። ስለዚህ የህወሀት መውደቅ በሌላው የኢትዮጵያ ክፍል የሚያመጣው ተጽዕኖ አለ ብዬ አላስብም። ምናልባትም የነበሩት ተግዳሮቶች ከዚህ በኋላ ሊቀረፉ የሚችሉበት አጋጣሚ ነው የሚኖረው አሁን ዳሮቱ የሚመጣው የጠቅላይ ሚኒስትሩም ስጋት ሊሰመርበት የሚገባው በትግራይ ክልልና ትግራይን ብል ሊያስተዳድር በሚመጣው አካል ላይ ነው ብዬ አስባለሁኝ። ይህን የምንበትም ምክንያቶች አንደኛው ህወሀት ነው ብሎ የሚያስብ የማህበረሰብ ክፍል አለ። በሌላ በኩል ደግሞ በጫና ውስጥ ሆኖ ተገዶ አንድ ለአምስትም በአንድ ለሀያም በሚባለው መዋቅር ሌላ እንዳይናገር፣ ሌላ እንዳያስብ፣ ሌላ እንዳይመለከት ተደርጎ የተቀነበበ ነገር ግን ደግሞ ይህን አጋጣሚ ተጠቅሞ ነጻነቱን የሚሻ የሚፈልግ ደግሞ የማህበረሰብ ክፍል አለ። እነዚህን ሁለቱን አስታርቆ የመምራት ነገር ያስፈልጋል። ህወሀትን ከመጣል በኋላ የትግራይ ክልልን በምን መልኩ ነው ማስተዳድረው እንዴት ነው የሚመራው የሚለው ነገር ታስቦበታል ወይ ወይስ ደግሞ ቅድም እንዳነሳ ነው እንደ አብዮቱ ዘመን ከውድቀት በኋላ የተለያየ መከፋፈል ያመጣ ይሆን የሚሉትን ነገሮች ነው ልናያቸው የሚገባው እና ከዚህ አንጻር ከፍተኛ ጥንቃቄ የሚያስፈልገው፣ ከዚህ በኋላ የትግራይ ህዝብ እንዴት ባላካል ነው ሊተዳደር የሚችለው የትግራይ ህዝብ ሊመራ የሚችለው አካልስ መከተል ያለበት ምን አይነት አፕሮች ነው ምን አይነት የመንግስት ስርዓትና ሲስተም ነው የሚለው ነገር ነው ሊጤን የሚገባው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ በቤንሻንጉል ግሙዝ መተከል ዞን በተፈጠረው የሰዎች መገደልና መፈናቀል ምክንያት የሆኑ 284 ጸረ ሰላም ኃይሎች ተደምስሰዋል ሲል የዞኑ ማዘዣ ማዕከል ማስታወቁን የክልሉ መገናኛ ብዙኃን ዘገበ። ከዚሁ ጋር በተያያዘ ባለፉት አራት ወራት ውስጥ ከአንድ ሺህ በላይ ግለሰቦች በድርጊቱ ተጠርጥረው መያዛቸውን መገናኛ ብዙሃኑ በማህበራዊ ትስስር ገጹ አስነብቧል። ይህ በዚህ እንዳለ የአማራ ክልል የኮሚኒኬሽንስ ጉዳዮች ጽህፈት ቤት ዛሬ ባወጣው መግለጫ በቤንሻንጉል ጉሙዝ ክልል በንጹሐን ላይ የተፈጸመ ያለው ግፍና በደል መሸከም የማይቻልበት የመጨረሻው ምዕራፍ ላይ ደርሷል ብሏል። ናኮር መልካ ተከታዩን ዘገባ አስተላልፏል። በቤንሻንጉል ጉሙዝ ክልል መተከል ዞን የተቋቋመው የማዘዣ ማዕከል ባለፉት አራት ወራት በዞኑ የተለያዩ ወረዳዎች ውስጥ መንግስት በህወሓት የሚደገፉ ጸረ ሰላም ብሎ በሚጠራቸው ኃይሎች የበርካታ ንጹሃን ዜጎች ህይወት ማለፉንና ከሀያ ሁለት ሺህ በላይ የሚሆኑ ዜጎች ከቤት ንብረታቸው መፈናቀላቸውን በመግለጽ ከዚህ ጋር ተያይዞ የተለያዩ እርምጃዎችን መውሰዱን ያትታል። የክልሉ መገናኛ ብዙሃን በማህበራዊ ትስስር ገጹ እንዳስታወቀው ከሆነ ለብዙ ንጹሃን ዜጎች ህይወት እልፈትና መፈናቀል ምክንያት የሆኑ 284 ግለሰቦች ተደምስሰዋል ይላል። ከዘጠና በላይ የሚሆኑቱ ደግሞ እጅ የሰጡና የተማረኩ መሆናቸውንም አመልክቷል። መረጃው ምን ያህል ለፍርድ እንደቀረቡና የክስ ሂደታቸውን በተመለከተ ያብራራው ነገር ባይኖርም አንድ ሺህ አንድ የሚሆኑ ተጠርጣሪዎች ደግሞ ተይዘዋል ይላል። በመተከል ዞን ውስጥ በተፈጠረው አለመረጋጋት ምክንያት ከ22700 በላይ ዜጎች መፈናቀላቸውን ጠቅሶ ሰብአዊ ድጋፍ በማድረግና ወደ ነበሩበት ለመመለስ ርብርብ እየተደረገ ነው ሲል ይገልጻል። ለጸረ ሰላም ኃይሉ መረጃ በመስጠት የተጠረጠሩ ከክል ከክልሉ እስከ ወረዳ በሚገኙ ስልሳ ስድስት አመራሮች ላይ እርምጃ እንደተወሰደም ተገልጿል። በዚህ ጉዳይ ዙሪያ ተጨማሪ ማብራሪያ ለማግኘት ወደ ቤኒሻንጉል ጉሙዝ ክልል ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ፣ ጸጥታና ሰላም ግንባታ ጽህፈት ቤት እንዲሁም ፖሊስ ኮሚሽን ኃላፊዎች በተደጋጋሚ ብንደውልም የእጅ ስልካቸውን ባለማንሳታቸው ለአሁኑ ለማግኘት አልተቻለም። የመተከል ዞን ማዘዣ ማዕከል አዛዥና አስተዳዳሪ ደግሞ መልስ ለመስጠት ፍቃደኛ ሳይሆኑ ቀርተዋል። የክልሉ ርዕሰ መስተዳድር አቶ አሻ በመተከል ታጥቀው የሚንቀሳቀሱ እርሳቸው የህወሓት ርዝራጆች ያሏቸው ኃይሎች ትጥቃቸውን በሰላማዊ መንገድ ፈተው እንዲገቡና እጅ እንዲሰጡ ያሳሰቡበት የጊዜ ገደብ ባለፈው ሳምንት ቢጠናቀቅም እጅ የሰጠ እንደሌለ የክልሉ ኮሚኒኬሽንስ ጉዳዮች ገልጾ ነበር። በሌላ በኩል የአማራ ክልል ኮሚኒኬሽንስ ጉዳዮች ዛሬ ባወጣው መግለጫ በቤኒሻንጉል ጉሙዝ ክልል በንፁሃን ላይ እየተፈጸመ ያለው ግፍና በደል መሸከም የማይቻልበት የመጨረሻው ምዕራፍ ላይ ደርሷል ሲል አስታውቋል። የአማራ መገናኛ ብዙሀን የክልሉን ኮሚኒኬሽንስ ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነን ጠቅሶ እንደዘገበው የአማራ የአገው የሽናሻ እንዲሁም ንጹሃንና ሀቀኛ የማኦ በርታና ጉሙዝ ህዝቦች በእርሳቸው ዞን ሰብአዊና ዲሞክራሲያዊ መብታቸው ተከብሮ ያለ ስጋት የሚኖሩበት ጊዜ ሩቅ አይሆንም ብለዋል ሲል ገልጿል። ዳይሬክተሩ የትህነግ ግልቢያ ፈረስ በማለት የጠቀሱት የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን አባላት ኦነግ አንዳንድ የክልሉ መንግስት አመራሮችን በዞኑ ለሚከሰተው ሞትና መፈናቀል ተጠያቂ አድርገው ይከሳሉ። ግፉን እንደ ወትሮ ሁሉ አዝነንና መግለጫ አውጥተን የቤኒሻንጉል ጉሙዝ መንግስትን ተለማምጠን የምናልፍበት ጊዜ አብቅቷል ብለዋል። ዋና ዳይሬክተሩ በመግለጫቸው ቀሪው የቤት ስራችን ምናልባትም የህዝባችንን መብት ለማስጠበቅ በቤኒሻንጉል ክልል በተጠለሉት የትነግና የኦነግ ሸኔ ፍርስራሽ ጁንታዎች ላይ እርምጃ የምንወስድበት ሁለተኛ የትግል ምዕራፍ መሆኑ አይቀሬ እየሆነ መጥቷል ብለዋል። የህዝባችን በደል ሞትና እንግልት ለአንዴና ለመጨረሻ ጊዜ የሚከስምበት ጊዜውና ወቅቱ አሁን ነው ሲሉ አስታውቀዋል። በዚህ ዙሪያ ከዋና ዳይሬክተሩ በስልክ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። ባለፉት አራት ወራት በቤኒሻንጉል ጉሙዝ ክልል መተከል ዞን የተለያዩ ወረዳዎች መንግስት ጸረ ሰላም በሚላቸው ኃይሎች የበርካታ ንጹሃን ዜጎች ህይወት እንዳለፈ መዘገቡ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ መንግስት ለምርጫ በሚያደርገው ዝግጅት አስቀድሞ ከሁሉም ተፎካካሪ ፓርቲዎች ጋር ሀገራዊ መግባባት ላይ መደረስ አለበት ሲል በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር አንጃ አሳሰበ። ምርጫው ፍትሐዊና ዲሞክራሲያዊ እንዲሆን የታሰሩ የተፎካካሪ ፓርቲዎች መሪዎችና አባላት እንዲለቀቁ ሲልም ጠይቋል። ፀሐይ ዳምጠው ዝርዝሩን ይዛለች። ሀገሪቱ ውስጥ አሁን ባለው ሁኔታ ወደ ምርጫ መግባት ያሰጋል ሲል በአቶ ዳውድ ኢብሳ የሚመራው የኦነግ አንጃ አስታውቋል። በኢትዮጵያ እየታየ ያለው የጸጥታ ሁኔታ ሰላማዊ፣ ፍትሃዊና ዲሞክራሲያዊ ምርጫን ለማካሄድ ያስቸግራል ብለዋል አቶ ዳውድ ኢብሳ። እኛ አቋም ከዚህ በፊትም ሀገሪቱ ያለችበትን ሁኔታ እና ይህን ሁኔታ ደግሞ ለመሻገር የራሳችን አስተያየትና ሀሳብ ተመላልሰን አቅርበናል። ይሄም የፖለቲካ ምስቅልቅልና የደህንነት ቀውሶች ናቸው ያሉት አጠቃላይ በሀገሪቱ ኦሮሚያስ ኮማንድ ፖስት ነው ሙሉ ቦታ ያለው ግጭት ነው። እንደገና የአማራ ክልል አካባቢ በዚሁ ተመሳሳይ የሆነ ሁኔታ ነው ያለው። ሁሉ ሰው ያውቃል። በተጨማሪ ደግሞ አሁን በሰሜን የሚደረግ ጦርነት ሁሉም የሚያውቀው ነው። በዚህ ሁኔታ ምርጫ አካሄዳለሁ ብሎ ወደዛ መሄድ ወደ ባሰ ቀውስ ከመሄድ ባሰቃል። ምርጫ የሚደረግበት አካባቢ ያለው አቶ ዳውድ አክለውም የተፎካካሪ ፖለቲካ ፓርቲዎች መሪዎች እና አባላት ታስረው ባሉበት ምርጫውን ማካሄድ የምርጫውን ፍትሐዊነት ጥያቄ ውስጥ ያስገባል ብለዋል ከፓርቲ አባላት እንደዚሁም ደግሞ አመራራት እነዚህ የመሳሰሉት በተለይ የእኛ የኦፍሲ የሌሎችም ያቀረቡ አሉ ለምርጫ ቦርድ በብዛት እነዚህ በሙሉ እስር ቤት ባሉበትና የፍርድ ቤት መዋቅር በአጠቃላይ ነፃ ሆኖ በማይሰራበት ሁኔታ ፍርድ ቤት መዋቅር አስፈላጊ ነው፣ በምርጫ ጊዜ ነፃ ሆኖ መስራቱ መረጋገጡ እንደዚሁም ደግሞ ሎ ኢንፎርስመንት የሚባሉ ወይም ደግሞ ሕግን ስራ ላይ የሚያውሉ አካላት ፖሊስ፣ ሚሊሻ፣ እነዚህ የመሳሰሉት የደህንነት አባሎት፣ እነዚህ ነፃ መሆናቸው ከማንኛውም ፓርቲ ወገንተኝነት ይሄ ሀገሪቱ ውስጥ በአጠቃላይ የለም። አንድ ፓርቲ ስር ነው የሚታዘዙት። እነሱ ናቸው ይህን እስርና እንግልት የሚያካሂዱት። ይሄ በአጠቃላይ በሀገሪቱ እዚህ አይነት ሁኔታ በምርጫ ቦርድ የዲሞክራቲክ ተቋም ሆኖ እያለ ይሄ ሁሉ እያለ ወደ ምርጫ እንሄዳለን የሚለውን ግን ምንም አይነት አሳማኝ አይሆንም። ስለ ይሄ እንዳ ሳይሆን ከዚህ በፊት ያቀረብ ነው። አሁን ሁሉን አቀፍ የሆነ መግባባት በፖለቲካ ችግሮች መፍታት ቅድሚያ ሊሰጠው ይገባል የሚል ነው አቋማቸው። መንግስት ከተፎካካሪ የፖለቲካ ፓርቲዎች ጋር እያደረገ ያለው ውይይት ላይም አለመሳተፋቸውን ገልጿል አቶ ዳውድ። እስካሁን አልተካፈልንም ምክንያቱም ራሱን የቻለ ሌላ ችግር በኛና በፓርቲ እና ፓርቲ በሚያዛቸው የፖሊስ መዋቅሮች መሀል ያለው ችግር አልተፈታም። ያውቃል ምርጫ ቦርድ አንዱ ችግሩ ይሄ ነው፣ የእኛ ብቻ ሳይሆን ብዙዎች እዚያ ችግር አላቸው። ያ መፈታት አለበት ብለን ምርጫ ቦርድ እጅ ነው ያለው እስካሁን ድረስ አልፈቱም። ስለዚህ በዚህ ምክንያት ዛሁ ላይ አልተሳተፍም። መንግስት ምርጫውን ለማካሄድ ወስኖ ከመንቀሳቀስ አስቀድሞ መከወን ይጠበቅበታል የሚሉትን አቶ ዳውድ ጠቁሟል። ያለበት ሁኔታ አለ። ምርጫ ቦርድ ይሁን መንግስት ወደ ምርጫ የሚካሄደውን ጊዜና ሁኔታ እድሉን አቃጥለውታል። ያ እድል ካለፈው ኮቪድ ከመምጣቱ በፊት የነበረ እድል መንግስት መስራት ያለበትና ግዳጁን መስራት ስላቃተው የምርጫ ቦርድም አግሬሲቭሊ ያ ችግር ተፈቶ ወደ ምርጫ እንድንሄድ የሚያደርገንን ጊዜ ተቃጥሏል። ኮቪድም መጥቶ ምርጫው ሲተላለፍ ይሄ ሁሉን አቀፍ የሆነ ንግግርና ስምምነት ተደርጎ መደረግ ሲኖርበት ኮቪድ አደጋው እየታወቀ ነው ግን ግን ዩኒላተራል መንግስትና ምርጫ ቦርድ ብቻ ናቸው ሁለቱ ናቸው ይህንን ያስተላለፉት የፖለቲካ ፓርቲዎች ያልተስማሙበት ያ እድል ተካትሏል። ከዛ በኋላ ደግሞ ቀውሶቹ እየሰፉና በጣም ከፍተኛ እንትን ውስጥ ነው ያለ ነው። በዚህ ሁኔታ ወደ ምርጫ ከሚኬድ ግራዊ መግባባት መቅደም አለበት። የፖለቲካው ውስጥንቁሉ መርገብና ስምምነት ላይ ተደርሰው ወደ ምርጫ መኬድ አለበት የሚል አቋማችን። በዚህ ጉዳይ ላይ ከመንግስትና ከምርጫ ቦርድ የምሰጥ ምላሽ ለማግኘት ጥረት እያደረግኩ ነው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ የምሽቱን ወቅታዊ ዘገባዎች ያካተተው የመጽሔት ክፍለ ጊዜ ተጠናቋል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን። አሁን ለሁለተኛው አጋማሽ ወደ ተሰናዱ ቅንብሮች ይሆናል የምናልፈው። የትግራይ ብልጽግና ፓርቲን ጨምሮ በአገርና በክልል ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎች አባላት የተካተቱበት ጊዜያዊ አስተዳደር ካቢኔ ተቋቁሞ ዛሬ ስራ መጀመሩን የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነቢዩ ስሁል ሚካኤል ለአሜሪካ ድምፅ ገለጹ። በሌላ በኩል በትግራይ ክልል በመቀሌ ከተማ ለአርባ ቀናት ተቋርጦ የነበረው የስልክ አገልግሎት ተጀምሯል። በጭንቀት ውስጥ የነበሩ ቤተሰቦችም ድምፅ ለመሰማማት ችለዋል። ትናንት ከመቀሌ ዩኒቨርሲቲ አዲስ አበባ የገባ አንድ ተማሪና አሁንም በመቀሌ ዩኒቨርስቲ አሪድ ግቢ የምትገኝ አንዲት ተማሪ ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ከትግራይ ክልል የብልጽግና ጽህፈት ቤት ኃላፊ ጋር ከተደረገው ቃለ ምልልስ ይሆናል የምትጀምረው። አቶ ነብዩ ስሁል ሚካኤል የትግራይ ክልል የብልጽግና ጽህፈት ቤት ኃላፊ ኖት፣ ለጥያቄዎቻችን ምላሽ ለመስጠት ፈቃደኛ ስለሆኑ በአሜሪካ ድምፅ አድማጮች ስም አመሰግናለሁ። እሺ፣ እኔም አመሰግናለሁ። አቶ ነቢዩ እንግዲህ የትግራይ ክልል ጊዜያዊ አስተዳደር ካቢኔ እንደተቋቋመ እና መቀሌ ከተማን ጨምሮ ወደ ሌሎች የትግራይ ክልል ከተሞች ተንቀሳቅሶ ስራ መጀመሩ ተገልጿል። ትናንትም ከትላንትና በስቲያም በሀገር ውስጥ መገናኛ ብዙሃን ሲገለጽ ተደምጧል እና እንዲሁ በቅድሚያ ስለ አዲሱ አስተዳደርና ጊዜያዊ አደረጃጀት ቢያብራሩልን። በቁጥር ምን ያህል ናችሁ? እንዴትና ከየትኛው ክፍል ጋር ነው ተቀናጅታችሁ ስራ የጀመራችሁት? ጊዜያዊ አስተዳደር እንዲቋቋም የፈቀደው የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ፍቃድ ከሰጠ በኋላም የሚኒስትሮች ምክር ቤትም ደንብ አውጥቶ በስራ እንዲገብ አመቻችተዋል። ከዛ በኋላም ጊዜያዊ አስተዳደሩም ራሱ ቻርተር አቋቁሞ እና የተለያዩ አካላት አሳትፎና አልፎ ወደ እንቅስቃሴ መግባቱ ሁላችንም የምናውቀው ነው። አሁን በዚህ ሰዓትም በትግራይ ውስጥ በተለያዩ የትግራይ አካባቢዎች እንቅስቃሴ እያደረገ ህዝቡን ማረጋጋት ስራ እየሰራ ማወያየት ስራም እየተሰራ ህዝቡም ይበጀኛል የሚለው የራሱ የሆነ አመራር እንዲመርጥ እየተደረገ በዚህ መልኩ የፈረሰውን የአስተዳደር መዋቅር ድጋሚ በጊዜያዊ አስተዳደሩ በመተካት ህዝብ እንዳይጉላላ ከመንግስት የሚጠብቀው አገልግሎት እንዳያጣ እያደረገ ነው ያለው። በዚህ ስራም ያውኛም እንደ ብልጽግና ፓርቲ ተሳታፊ ተገናኝተን ባለው ሀገራዊ ርብርብም ቀጥተኛ ተሳታፊ እያደረግ እንደቆየ ነው ሁሉ አሁንም ይህንን የጊዜያዊ አስተዳደር ስራውን በአግባቡ እንዲሰራ ቶሎ ብለውም ህዝቡን አረጋግጦ ክልሉን ወደ ቀደመው ሰላሙና ልማቱ እንዲመለስ ለማድረግ እኛም የቦክላችን አስተዋጽኦ እያደረግና ያለ ነው። ያው እንደሚታወቀው የክልሉ ጊዜያዊ አስተዳደር ጊዜያዊ አስተዳደር እንደመሆኑ መጠን ሁሉንም ማካተት ማሳተፍ መቻል አለበት። በክልሉ የሚንቀሳቀሱም በአገር ደረጃ የሚንቀሳቀሱ ፖለቲካ ፓርቲዎችም ተሳታፊ ሆነዋል ግለሰቦችም የተለያዩ ሲቪክ ማህበራትም ለትግራይ ህዝብ የምናበረክተው አስተዋጽኦ አለን። ሁሉም ህጋዊ አካላት እንዲሳተፉ እየተደረገ ነው ያለው። በዚህ መልኩ ስራዎች በጣም ተጠነካክረው ቀጥለዋል። እስካሁንም በጣም ብዙ አመርቂ ውጤቶች እየተገኙ ነው ያሉት። ዛሬ የመንግስት መስሪያ ቤቶችና የንግድ ድርጅቶች አገልግሎት መስጠት ይጀምራሉ ተብሎ ነበረ። ዛሬ ሰኞ ነው እና ጀመሩ፣ እየተጀመረ እንደሆነ መረጃው አለን። በሚፈለገው ደረጃ ተጠነካክሮ ተጀምረዋል ወይ አልተጀመረ የሚለው ትንሽ ቆይተን ነው የምናየው። ግን እስካሁን ባለው ፕሮግረስ ብዙ ሰራተኞች ወደ ስራ ገበታቸው እየተመለሱ እንደሆነ ትክታትን ያለ ነው። ገና ግማሽ ቀን ስለሆነ ዛሬ እስከ አስራ ሁለት ሰዓት ያለው ሁኔታ ደግሞ አይተን የምናየው ነው የሚሆነው። ግን ሰራተኛው የመንግስት ሰራተኛው ኢቨን የግል የንግድ ቤቶችም እየተከፈቱ ሁሉም ወደ ስራው እየተመለሰ መሆኑ ጥሩ አመላካች የሆነ ውጤት እየታየን ያለው ያው እሱ፣ በቀጣይነትም ያየነው ነው እየተጠነካከረ ሚሄድ ነው የሚሆነው። ትላንትና የስልክ አገልግሎት እንደተጀመረ ነገር ግን የመብራት አገልግሎት ስላልነበረ ስልኮቻቸው ቻርጅ አለማደረጋቸው ባትሪ እንደሌለ ነበር የምናውቀው። እና ዛሬ የስልክ አገልግሎቱ እና የመብራት አገልግሎት፣ የውሃ አገልግሎት ተጀመረ። ከተጀመረ ሲየቴት ከተሞች ነው የተጀመረው። እንግዲህ እስካሁን ከትናንት ጀምሮ የመብራት አገልግሎት መቀሌ ከተማ እና ሌሎች አንዳንድ ከተሞች እና አካባቢዎች ላይ የመብራት አገልግሎት መጀመሩ ሰምተናል። ከመቃደም ብዙ ስልኮች እየተደወሉ እንዲያም ትንሽ ቀደም ብሎ መቆራረጥም ነበረ። አንዳንድ ክፍተቶች ነበሩ። ትናንትናና ዛሬ ግን በጣም ጥሩ ጥራት ያለው የስልክ አገልግሎት አለ። እንዲሁም መስመሩም ትንሽ እየተጨናነቀ ነበረ አብዛኛው ሰው እየደወለ ስለነበረ በመጣበት ጊዜ፣ ትናንትናና ዛሬ ግን በጣም በተሻለ የጥራት ደረጃ እየሰራ እንደሆነ ነው። መብራቱም ትናንትና ጀምሮ እንዳልኩሽ መቀለ ከተማና አንዳንድ ከተሞች ላይም ስራ ጀምረዋል። ይሄም ያው ጁንታው በመሰረተ ልማቶች ላይ የፈጸመውን የማፍረስ ስራ በጣም ትልቅ ነበረ። ነገር ግን ትልቅ ሀገራዊ ርብርብም ተደርጎ እነዚህ መሰረተ ልማቶች ወደ ስራ ወደ አገልግሎት እንዲመለሱ ተደርጓል። ይሄም ያው እየተጠነካከረ እንደሚሄድ ነው። ምናልባት በዚህ ሳምንት አብዛኞቹ የመሰረተ ልማት ችግሮች ሙሉ ለሙሉ የሚቀረፉበት እድል እየተመቻቸ ነው ያለው። ይህ አይነት ሁኔታ ነው ያለው። የመሰረተ ልማት ችግሮችን በተመለከተ በተለይ የህዋት አመራሮች መግለጫ ይሰጡ በነበረበት ወቅት፣ እንዲሁም ደግሞ እዚህ ኒውዮርክ የሚገኙት በተባበሩት መንግስታት ድርጅት እና በሌሎችም ሀገሮች በአምባሳደርነት ሲያገለግሉ የቆዩት አምባሳደር ፍስሀ አስግዶ ስለ መሰረተ ልማቶቹ መውደምና መቋረጥ ለአሜሪካ ድምጽ ሲናገሩ ኃላፊነቱ የፌዴራል መንግስት ነው፣ የወደሙትም የተቋረጡትም በእነርሱ ነው በማለት ገልጸውልን ነበር። እና የህወሓት አመራሮች ወይም የትግራይ ክልል አመራሮች በወቅቱ የነበሩት እነዚህን የመሰረተ ልማቶች አላወደሟቸውም፣ የፌዴራል መንግስት ነው ያወደመው የሚል ነገር ያነሱ ነበር። እና በእርስዎ በኩል በዚህ ላይ ምን ይላሉ? በዚህ ጉዳይ ምንም የሚያጠራጥር ነገር የለም። ባህሪም የታወቀ ነው። ብዙ ነገር ሲያፈራርስ ታሪክ ሲያፈርስ፣ የማህበረሰብ እሴት ሲያፈርስ፣ የአገር ሕልውና ሰላም፣ ደህንነት፣ ቀጣይ እድገት፣ ብዙ ብዙ ነገሮች ሲያፈራርስ የቆየ ስርዓት ነው እና አሁን ደርሶ በስተመጨረሻ ድልድይ ማፍረሱ፣ ኤርፖርት ማፍረሱ፣ የተለያዩ መሰረተ ልማቶች ማፍረሱ ብዙም የሚገርም አይደለም። አርባ ስድስት ዓመት ሙሉ የማፍረስ ስራ እየሰራ የቆየ ስርዓት ስለሆነ ነው። እና ስለዚህ ምንም አሻሚ አይደለም፣ በማስረጃም የተረጋገጠ ነገር ነው። አክሱም ኤርፖርት ምን አድርገውት እንደሄዱ መጀመሪያውንም ጥቃቱ ሰሜን ዝላይ ሲፈጽሙ ለራሱ የመጀመሪያ ስራቸው ግንኙነት እንዲቋረጥ የማድረግ ዲፌንስ ፎርሱ መሰረተ ልማቶች የማፈራረስ ስራ እንደሰራ ሁላችንም እናውቃለንና ይሄ ይሄ ችግር ሲፈጠር ለራሱ እንደዚ አይነት ውድመት በማድረስ እንደጀመረ ሁላችንም እናውቃለን። ከዛ በኋላም ጦርነቱን መቋቋም ሲያቅተው ድልድዮችን እያፈረሰ መቀለ ዙሪያ ብቻ እንኳን እስከ አራት የሚሆኑ ድልድዮች እንዳፈረሰ ሙሉ መረጃ አለ እና ምንም የሚያሻማ አደለም። እነዚህ የመሰረተ ልማት ውድመቶች የፈጸማቸው የህወሀት ሌላ እንግዲህ ሲነሳ የነበረው መቀሌ ከተማ የስልክ አገልግሎት ባልነበረበት ጊዜ በአየር ድብደባ እንደተፈጸመ ብዙ የሰብአዊ መብት ጥሰቶች እንደደረሱ ይገለጽ ነበር እና አሁን ይ የስልክ አገልግሎት ተጀምሯል። በእርግጥ ህዝቡን ማነጋገር ይቻላል። እና ግን እንደው ውጊያው በሚካሄድባቸው ቦታዎች በአየር ድብደባ የደረሱ ጉዳቶች አሉ። እንግዲህ ህግ የማስከበር ስራ ስትሰራ የሚጠይቀው የራሱ የሆነ ዋጋ ይኖራል። ያንን ዋጋም ከመክፈል ወደኋላ የሚባልበት ሁኔታ አይኖርም። ነገር ከፍተኛ ጥቃቄ ነው የተፈጥሩ። ሰራዊቱም ነው በተለይ የቆየው ሰራዊት ከሀያ እስከ ሀያ ሶስት አመት ያቀየ የህዝቡ ልጅ ሆኖ ከመደበኛው ስራም በላይ በጣም ብዙ ህዝባዊ ስራዎችን እየሰራ ያቆየ ከመሆኑ የተነሳ ሪፎርሙም የሰጠው የተሻለ አቅምም እድልም ስላለ ሰራዊቱም በጣም ሲበዛ ህዝባዊ ነው። ኦፕሬሽኑም በጣም በጥንቃቄ ስለተደረገ ያን ያክል ጉዳት አልደረሰም። ከዛ ይልቅ አንዳንድ ተጓዳኝ ችግሮች፣ በተለይ ከማህበራዊ ዋስትና ጋር የተያያዘ አንዳንድ ቀውሶች ይኖራሉ። እንግዲህ እንደሚታወቀው ወደ ሀሪ ፐርሰንት ነሆን የትግራይ ህዝብ የሴፍቲ ት አገልግሎት ተጨምሮ የተለያዩ መሰረታዊ የሆኑ እርዳታዎች የሚፈልግ ህዝብ አለ። ስለዚህ ይሄ ህዝብ በጣም ጉዳ ደርሶበት እንደሚሆን ምንም ጥርጥር የለውም። ለዛም ነው አሁን መንግስት በፍጥነት ሰብአዊ እርዳታው ርብርብ ውስጥ እንዲገባ ያደረገው። ይሄ ርብርብም በአጠቃላይ የኢትዮጵያ ህዝብ የርብርብ አካልም ሆኖ እየቀጠለ ነው ያለው። ስለዚህ ከጦርነቱ ይልቅ የጦርነቱ ተጓዳኝ ችግሮች ናቸው ህዝቡን ሊጎዱት የሚችሉት እና ከመድኃኒት አቅርቦት አንጻርም ልናየው እንችላለን ከስደተኞች ጉዳይ ጋር ማያይዘ እንድናየው እንችላለን። እና ጦርነት የሚፈጥራቸው ተጓዳኝ ችግሮች እነሱ ናቸው በጣም እንደ ችግር የሚታዩት እንጂ ኦፕሬሽኑ በራሱ በጣም በከፍተኛ ጥንቃቄ በከፍተኛ የህዝባዊነት ስሜት የተፈጸመ ስለሆነ ያን ያክል ጉዳት ስዳሱ የሚል ግንባ። ነገር ግን ምን አይነት ውጤት እንዳለ ያው በቀጣይነት ኦፊሻል የምናየው ነው የሚሆነው። ግን ካያያዙ አንጻር አይተን ግን ህዝብ ላይ የደረሰ ችግር እምብዛም ነው ብለን መግለጽ እንችላለን። እነዚህ ተጓዳኝ በሚል የጠቀሱት ነገሮች በእርግጥ እንዳሉት የሰብአዊ እርዳታ እየደረሰ መሆኑን ቀይ መስቀልም የተወሰነ መድኃኒት አቅርቦት እንዳለ ትላንትና በዘገባችን አስደምጠናል። ግን ለምሳሌ ስደተኞች ወደ ሱዳን የተሰደዱ ስደተኞች ህጻናት ልጆች በጣም ታያሉና እንደው ልብን በሚነካ ሁኔታ ሁኔታቸውን መረዳት ይቻላል። ከሚወጡ ቪዲዮዎች እና ፎቶዎች መመልከት እንደሚቻለው እና እነሱን ወደ ቀደመ ኑሯቸው ለመመለስ የምታረጉት ነገር አለ ቀደም ብለንም ቢሆን ይሄ ችግር እንዳይፈጠር የ ለማድረግ ትልቅ ስራ እየተሰራ ቆይተዋል። አሁን ደግሞ በደንብ ይሄ ተጠነካክሮ ለስደት የተዳረጉ ወገኖቻችን እዛም ሄደው እንዳይቸገሩ፣ እዛም ብዙ እንዳይቆዩ፣ ተመልሰው ወደ ቀያቸው ሲመጡም ቶሎ እንዲቋቋሙ የማድረግ በጣም ትልቅ ትኩረት ተሰጥቶት ትልቅ ስራ እየተሰራ ቆይተዋል። እዚህ ላይ አንድ በደንብ መገንዘብ ያለብን ነገር ስደተኞች እንዲኖሩ ተሰደዱ ሰዎች አሉ እንዲባል ጁንታ ቡድን በጣም የሚፈልግ ነበረ እና ሆም ብሎም ህዝብ እንዲሸበር በማድረግ ይህን ያክል ስደተኛ ተፈጠረ ተብሎ የዓለም አቀፍ ማህበረሰብ ትኩረት በመሳብ ያው ወደ ድርድር እንዲጋበዝ በመፈለግ ትልቅ የሆነ የሴራ ፖለቲካ እየሰራ እንደቆየ ልብ ማለት አለብን። አንዳንድ አካባቢዎች ላይ ከባድ መሳሪያ ጥቃቶች እንዲፈጸሙ በማድረግ ህዝቡ እንዲሸበር፣ ኢቨን አንዳንድ አሰቃቂ የጅምላ ጭፍጨፋዎች እንዲፈጸሙ በማድረግ የማይካድራን እንደ አብነት መግለጽ እንችላለን። ህዝቡ ፍርሃት ውስጥ ሽብር ውስጥ እንዲገባ በማድረግ በተለይ ይሄ ወደ ቦርደር አካባቢ ያለው ቦርደር ላይም ስለሆነ ቶሎ የመሰደድ እድልም ስላለው በማለት ሆነ ብሎ የጁንታ ቡድን የሽብር ተግባርም ፈጽሞ ነው ያን ያክል ቁጥር ያለው ስደተኛም እንዲፈጠር የሆነው እና ይሄ ሴራ እንዳለም ግልጽ መሆን አለበት ዞሮ ዞሮ ግን ያው ችግሩ ተፈጥረዋል መንግስትም ቀዳሚ ኃላፊነት ስላለው እነዚህ ስደተኞች እዛም ብዙ እንዳይቆዩ እዛም እንዳይቸገሩ ቶሎም ብለው ወደ ቀያቸው ተመልሰው መደበኛ ህይወታቸውን እንዲቀጥሉ ለማድረግ ሰፊ ስራ እየተሰራ ነው ያለው። እስካሁንም ያለው ውጤት በጣም ጥሩ ነው። የኢትዮጵያ ሰብአዊ መብት ኮሚሽን ማይካድራ ውስጥ ለተፈጸመው ጭፍጨፋ ብሎ ለጠራው ግድያ ሰምሪ የተባሉ ወጣቶችን ተጠያቂ አድርጓል። እና እነዛ ወጣቶች ደግሞ ወደ ሱዳን መሰደዳቸውን እና ከስደተኛው ጋር መቀላቀላቸው ተጠቅሷል። ከመደበኛ ስደተኛው ጋር እነሱን የመለየት ስራ፣ ወደ ህግ የማቅረብ ስራ የታሰበ ነገር አለ። ስደተኞችን በሚመለሱበት ጊዜ ያው ይህንን ነው እንግዲህ በደንብ መሰራት ያለበት ያው እነዚህ የጨፍጫፊዎች ግፈኞች ያው ሆን ብለው ህዝብ ለህዝብ ለማጋጨት ቆሰቆሱት፣ እሳትም ዓለም አቀፋዊ ትኩረት እንዲያገኝ በማድረግ ወደ ድርድር ለመምጣት ባስቀመጡት እቅድ መሰረት እንዲህ አይነት ዘግናኝ ድርጊትም ፈጽመዋል። ከፈጸሙት የተወሰኑትም ወደ ሱዳን እንደሄዱ ያው ግምቶች አሉ፣ ጥርጣሬዎች አሉ። ስለዚህ የተሰደዱት ወገኖቻችን ወደ ቀያቸው እንዲመለሱ ሲደረግ ከፍተኛ የሆነ የማጣራት ስራ ነው የሚሰራው። ወንጀሎኞች በፍጹም ሊሸሸጉ ሊደበቁ አይችሉም። የሰሩት ኃጢአትም በጣም ትልቅ ስለሆነ ትልቅ ሀገራዊ ክህደት በመሆኑ በደንብ የማጣራት ስራ ተሰርቶ እነዚህ አጥፊ ቡድኖች ወደ ህግ የሚቀርቡበት አግባብ ነው የሚኖረው። ከትግራይ ብልጽግና ጽህፈት ቤት ኃላፊ አቶ ነቢዩ ስሁል ሚካኤል ጋር ያደረግነው ቃለ ምልልስ። አልተቋጨም ከተለያዩ ወገን የሚነሱ ጥያቄዎችን ጠይቅናቸዋል። የሰጡንን ምላሽም ይዘን እንመለሳለን። በሌላ በኩል ከአርባ ቀናት በላይ ተቋርጦ የነበረው የስልክ አገልግሎት ከሰራ በኋላ ዛሬ በመቀሌ ዩኒቨርሲቲ አሪድ ግቢ የምት ሎዛ መስፍን የተባለች የአራተኛ አመት የኢንጂነሪንግ ተማሪ በስልክ አግኝተን በዩኒቨርሲቲው ስለነበራት ቆይታ ጠይቀናታል። አሪፍ ካምፓስ መቀሌ መግቢያው አካባቢ ከኤርፖርቱ ወይ ከተማው ሲገባ መሀል ላይ ነው ያለው። ስንተኛ አመት ተማሪ ነሽ? አራተኛ አመት ተመራቂ፣ አሁን አምስተኛ አመት ስንመጣ ማለት ነው። በኮሮና ከተቋረጠ በኋላ ይሄ ስልክ አገልግሎት ከመጀመሩ አስቀድሞ አርባ ቀናት በፊት ያለ ስልክ አገልግሎት ነበራችሁ፣ ከሌሎች ሰዎች ጋር የነበረው ግንኙነት የተቋረጠ ነበር እና ያለፉት አርባ ቀናት እንዴት ነው ያለፉት? ያው ትንሽ አስቸጋሪ ጊዜ ደቆ፣ እኛ በእርግጥ ሰላም ነበረን። በጣም ቤተሰብ ጋር የነበረው ድምቀት ታስበን ነበረ። በጣም በሰራፈ ትንሽ ድምጾች ምናምን ሰማ ነበር፣ ትንሽ የረብሽ ነበር። ግን በቃ በከተማው በህዝቡ በጣም በሰላም ነበርን። በጣም በጥሩ ሁኔታ ነው የቆየው የነበረው። ቤተሰቦች የት ከተማ ነው ያሉት? አዲስ አበባ። ስለዚህ ምንም ግንኙነት አልነበራችሁም ከቤተሰቦቻችሁ ጋር ማለት ነው? ሰርቪስ አልነበረንም። በቀይ መስቀል የመሳሰሉ ለመደወል ለመሞክረናል በምዝገባ ምናምን ግነት አላገኘንም። ሁን ከሁለት ቀን በፊት ነው ሶክ ሲከፈት ያገኘናቸው እንጂ ምንም አይ ግንኙነት ስላልነበር ጭንቀቱ ትንሽ ይረብሽ ነበረ። ድምጾች ስትሰሙ የነበረው ለምሳሌ ከተማዎቹ በአውሮፕላን ተደብድበዋል ከፍተኛ ጥቃት ነበር የሚል ነገር ደግሞ እንሰማ ነበር። እና እንደሱ አይነት ጥቃቶች ነበሩ። ጥቃቶች ሳይሆን ያው ድምጾች እንሰማ ነበር። የተፈናቀለው በቁጥር ምናልባት ሶስቴ፣ አራት ጊዜ የሚሆን የአውሮፕላን የጀት ድምጾችን እንሰማ ነበር። ግን ግዲት ማይነት ጥቀት አልነበረም። ተኩስ፣ የመድፍ ድምጾችን እንሰማ ነበር። ትንሽ የሚረብሽ ነበር። ያው አድሰነዋል። የምግብ ችግር የውሀ የመብራት የመጠጥ ውሃ ችግር ከጦርነቱ ተጓዳኝ የሆኑ ሌሎች ችግሮችስ አላጋጠሟችሁም? የምግብ ችግር አላጋጠመንም። መቀለ ዩኒቨርሲቲ በጣም ሰብትላዩ እንዳይቋረጥ የተሳደሩ ብዙ ሞክሯል ይመስለኛልና የምግብ የውሀ ችግር አላጋጠመንም። ሰራተኞች አልነበ ነበሩ እንደተወሰነ ጭጋፍ በቃ ምናምን ራሳችን የሚጠቀም ነበረ በራሳችን ሰራተኞች ባለመኖራቸው እንጂ አቅራሽ ብዙም አዳጋቀ ነው። አሁን ምን ይመስላል? ከተማው ከተማው አሁን በጣም ሰላም ነው። መከላከያ ከተቆጣጠረው ሶስት ቀን ሆኗል እና በጣም ሰላም ነን። እንቀሳቀሳለን፣ እንወጣለን፣ እንገባለን። የከተማው ህዝብስ? የከተማው ህዝብ አሁን ከቀን ወደ ቀን በጣም የወጣ ነው እንቅስቃሴ እያየን ነው። ብዙም ከተማ የሰጣን ነገር የለም ግን ባየርባቸው ጊዜዎች እንቅስቃሴዎች ከቀን ወደ ቀን እየተሻሉ መጥተዋል። የትራንስፖርት አገልግሎት አለ ውስጥ እዛው በዛው ከተማ ውስጥ ታክሲዎች፣ ታክሲዎች ባጃጆች የተወሰነ ቀን አቋርጦ ነበር። አሁን ግን አለ እንደ ልብ ባይባልም አለ አገልግሎቱ ይገኛል። በእነዚህ ቀናት ውስጥ ከከተማው ሰው ጋር ትገናኙ ነበር? ከነበረስ እንዴት ነበር? በጣም የተለየ ፍቅር፣ የተለየ ክብካቤ እና ተቀባይነት ነበረ። በቃ እኛ እንደውም ተጀመረ አካባቢ ትንሽ ፈርተን ነበር። ግን በቃ ከራሱ ቀንሶ የሚያገና ህዝብ ነው የነበረው። ሳይኖረው የሚሰጠን ህዝብ ነው የነበረው። ከሌለው ነገር ላይ ከራሱ ቆጥቦ እኛን ይሰጣል ነበረ። ይሄንን ሚትነስ አርገናል። በጣም እዚህ ቢ በጣም በፍቅር ነው የኖርነው። በጣም በፍቅር ነው የተቀበሉ ካፌ ሰራተኞች I uh -huh. በቃ እንደ እናት ሆነው እንደ አባት ሆነው ያገኘናቸው ሰዎች ከጥበቃ እስከ ትልቅ ቦታ ካለው ድረስ በጣም ለንክብካቤ ነ ይሄ አርባ ቀን ያሳለፍነው ያልፋል፣ ምንም ብትቸገሩ እንነጋት ሆናላችሁ እያሉ ነው ያሳለፍነው። እንኳን ሰላም ሆናችሁ፣ እንግዲህ አሁን የምርቃት ቀናችሁ ደርሷል። አዎ እንደዚያ እየተባለ ነው፣ እየጠበቅን ነው። ትራንስፖርት ግን የለም ለመውጣት ወደ ሌሎች ከተሞች ሌሎች ከተሞች ወደ አዲስ አበባ ለመሄድ እንደዚህ አዎ ትራንስፖርት አሁን ለአሁን እስከማቃው ድረስ እንደተቋረጠ ነው ማቃው። ከወደ መቀሌ መግባት እንጂ መውጣት እንደማይቻል ነው ማቃው። እኛም ከግራዱዌሽን በኋላ ዩኒቨርሲቲ በመሳሰል መንገድ እንደምንሄድ ነው የተነገራል። ወታደሮች ከተማ ውስጥ ካሉ ግጭት፣ ፍጥጫ እንደዚህ አይነት ነገር የታየ ነገር አለ። ፐርሶናሊ አይቼ አላውቅም መከላከያ ስድስት ሲንቀሳቀሱ አይተናል። ከተማም ሲንቀሳቀሱ አይተናል። በፍቅር እነሱ ያላቸውን እየሰጡን፣ የሚረዱ ነገር ካለ እየጠየቁን፣ እየተባበሩን ነው እንጂ ሌላ እንደዚህ አይነት ችግር አላየን። ሎዛ በጣም አመሰግናለሁ። እግዚአብሔር ደግሞ ከዚህ የተሻለውን ሰላም ያደርግላችሁ። እሺ። በተጨማሪም ከእርሱ ጋር አብሮት የሚማር ጓደኛው አባት ፍቃድ ጠይቀው የቤት መኪና ይዘው ዩኒቨርሲቲው ግቢው እንደደረሱና እርሱና ሌሎች ሁለት ተማሪዎችን ጨምረው ትናንት አዲስ አበባ እንደገቡ የገለጸልን ናትናይል አስቻለው የተባለ ተማሪ ከአዲስ አበባ በስልክ አነጋግረነው ነው ነበር ። ያለፉት አርባ ቀናት በመቀሌ አሪድ እየተባለ በሚጠራው ግቢ እንዴት እንዳሳለፉ ነግሮናል። ናትናይል አስቻለው እባላለሁ። መቀሌ ዩኒቨርሲቲ የ ነበር የምማረው አራተኛ ተማሪ ነበር ይ እኛ ጋር እና ይሄን አርባ ቀን እዛ ነበር። እንዴት ነበረ አርባ ቀኑ? ለቤተሰብ ጭንቀት እንደነበረ አባት ነግረውኛል። በእናንተ በኩል ደግሞ እንዴት ነበረ? እንዴት አሳለፋችሁ አርባውን ቀን? በጣም በጣም ተባር ነበር። ተማሪ የነበረበት ጭንቀት በጣም ተባር ነበር። እኛ ጋር የሚያደርገው አንድ የጦርነት ድምፅ አለ። ይህ የምንሰማቸው ዜናዎች ና የጦርነቱ ድምታለ በሌላ ዳይሬክሽን ደግሞ ቤተሰብ ምን እያሰበ ነው የሚለው ነገር ሁሉም ተማሪ ነበር የሚጨነቀው። እና ከዚህ ጥንቀት የተነሳም ነበር ተማሪዎች ይህን በእግራቸው ራሱ ለመውጣት ነበር እያሰቡ ነበር። ይህን እኛን ሳይቀር እኛ እናንተ ማስልኩም ከሆነ እኛ ራሳችን በእግራችን እንዲሆን እንወጣለን። ቤተሰብ እየተጨነቀ ነው፣ ቤተሰብ እንደሞት እያሰበ ነው እያለ በጣም ትልቅ ጥንቀት ላይ ነበርን እና በጣም ተባሪ ጊዜ ነበር የነበሩት ጊዜ ያለት ማለት የትኛው ካምፓስ ነበር ካንተ? እኔ የነበርኩበት ካምፓስ ዋናው ግቢ፣ አሪፍ ግቢ ማለት ነው ተመታ የተባለው ካምፓስ የትኛውን? ተጠካ የተባለው ካምፓስ ቢ ነው። ይህ ቢዝነስ ጅቢ ነው፣ ከተማ ውስጥ ያለው ነው ተጠካ የተባለው። እኛ ጋር ግን የነበረው ይ ቱ ነበር፣ ልዩ ሀይሎች ነበሩ እና አካባቢ ላይ የሆነ እየተመታ ነገር ነበር እና ጌቶች ናም በዛ በኩል ያልኩህ ነበር እሱ ነበር በጣም ያስጠነቀ። መቀሌ የጦርነት ድምፅ፣ የመሳሪያ ድምፆች ነበሩ ድምፆች ነበሩ። ይበልጥ መቀሌ መከላከያ የተቆጣጠረበት ቀን ላይ በጣም ብዙ የመሬት ድምፅ ይሰማ ነበር። በጣም ማለት የሚያስገነግ ከኋላችን ያለው ተራራ ሲመጣ ብትኖች፣ ዶርሞች፣ ንትን ይንቀጠቀጥ ነበር መሬቱ እና እሱ በጣም ያስገነግጥ ነበር። የዚያ ነው ነበረው አሁን ሲከፈት ያያቸዋቸው ጉዳቶች አሉ። መከላከያ በሚቆጣጠርበት ጊዜ ላይ ጦርነቱ መቀሌ ላይ ትላንት ካሄደ እዚህ ድግ ላይ ነበር ብቻ ነበርና፣ ተማሪ ላይ ምንም አይነት ጉዳት አለበት። ምናልባት ግን ኤክዚ ጊዜ ካምፓስ ተብሎ ተነግሮናል፣ ግን እሱ ነገር ምግብ የውሃ ሌሎች መሰረታዊ አገልግሎቶችስ እንዴት ነበሩ? እሱን ነገር እኛ አሁን ከወጣን በኋላ ነው ብዙ ነገር የሰማነው። ምግብ አይበሉም፣ ውሃ የላቸውም፣ በቃ ረሀብ ሌናቸው ና ተብሎ የተወራ ነበር። ግን እዛ የነበረው ነገር እንዴት ነው? ምግብ ይጠቀም ነበር። ቁርስ፣ ምሳ፣ እራት ነበር። ግን ፕሮግራሙ ዛባ ነበር። ማለትም አሁን እንደድሮ ተጋይ ቁርስና ለ ግን ኖርማል ሽሮ እንበላለን፣ ቤዝ እንበላለን። እንደዚህ እንደዚህ መሆኑ ነው እንጂ ሌላ እንትን አልነበረም። ምግብ የመቅረት ነገር አልነበረም። እንደዚህ ተቀናነሱ ነገሮች እንጂ ምግብ እየበላነ ነበር፣ እንደሚወራው አልነበረ። ምግብ አልተገጫ። ጽዳት ሰራተኛ፣ የምግብ አብሳይ፣ ጥበቃ ነበራችሁ? እሱ ነገር መከላከያ የገባ ቀን ላይ ጽዳት ሰራተኞቹ፣ ሙሉ ስታፎች፣ ዘበኞቹ ሁሉም ወጥተው ነበርና ግቢውን ተማሪ ብቻ ነበር የተቆጣጠረ። እኛ ነበር ምግብ የምናበስለው፣ እኛ ነበር ግቢውን የምንጠብቀው። ጥራጥሬ ስለሌለ ሁሉም ነገር የምንሰራው እኛ ነበርን እና እሱ ነገር ከባድ ነበር። እስከምንወጣም ድረስ ምግብ እያበሰልን የነበረው ተማሪዎች ነው። ኢቭን ደግሞ የቢዝነስ ካምፓስ ላይ እስካሁንም ድረስ ኢቭን ዘበኛ የላቸውምና እነሱ ነበር ግቢውን ራሱ የጠበቃሉት እነሱ ናቸው። እኛ ጋር ሶስት ዘበኞች ያህል ተመለሱ። ያን ትልቅ ግቢ ለመጠበቅ ዘበኞች ብቻ ሲመጡ እና እኛ ትንሽ መጠበቁ ላይ እሱ ይሻላል። नक्सला चौथी सवाल चढ़ू ना जिनपी कांग्रेस नक्सल तीन साथ ही मीटिंग मास्कर ማጥራት ምን ማለት ምና? ሁሉም ነገር እየሰራ ነው። ተማሪ የዩኒቨርሲቲ ተማሪዎች መቼም በግጭት እየታወቀ የነበረበት ሰዓት ነው እና በእንደዚህ አይነት የጦርነቱ ወቅት እራሳችሁን በራሳችሁ ችላችሁ በሰላም መኖራችሁ በጣም ያስገርማል እና ተማሪው እርስ በእርሱ እንዴት ነበረ? እኔ እዚህ ጋር ብናገር ደስ የሚለኝ እኛ እዛ ኖርማ ከሌላ ቦታ የሚመጣ ልጆች አለን። የትግራይ ተወላጆች ነበሩ። ደስ የሚለው ነገር ተማሪ ከተማሪ አይነካካል። ይህም በቃ የምንጠያየቀው ነገር የእነሱ ቤተሰብ ሰላም መሆናቸውም የእኛም ቤተሰብ ሰላም መሆናቸውም፣ ይህን ነገር ነበር የምንጠያየቀው ምግብ እርስ በርስ ነው የምንሰራው። እሱ ነው አሁን፣ የትግራይ ተወላጆች እኛን ምግብ እያስተናገዱ ነበር። ይህን ከተማ በምንወጣበት ጊዜ ራሱ የመቀሌልን እኛ ምግብ ሊሰጠን ምግብ ሊጋብዘን፣ እነሱ በራሱ በጣም ችግር ነበር ገንዘብ የለም ምናምን፣ ግን እኛ ሊጋብዙ የሞከሩ ነበርና ፍቅር ነበር። በጣም ተማሪዎች ዘንድ ራሱ በጣም አቀራረበን ይዘው የነበረው የነገሩ በጣም አቀራረበን እርስ በርስ እንድንተዋወቅ እርስ በርስ እንድንረዳዳ ይህን በፍቅር ነበር ሰው እየሰሩ ያለ ተማሪዎች ገብቶ እንጀራ ሲጋግሩ እዚህ ወቅት ሲሰሩ ምን ሲሉ ምናምን በፍቅር ነበር እያደረጉት ያለውና እሱ ደስ የሚመጣ ነበር በጣም የመቀሌ ከተማ ነዋሪዎች ናቸው ሲረዷቸው የነበሩት። አንዳንድ ጊዜ ከተማ የምንወጣበት ጊዜ ነበር። አሁን ሊቀቡ ነገሮች ለመግዛት፣ እንዲህ ለውዝ ምናምን ለመግዛት እንወርዳለን ከተማ ማለት ነው። በምንወርድበት ጊዜ ላይ የከተማው ህዝብ አቀባበል ለኛ ያለው ርኅራኄ ነበር። ማለትም ስለኛ ይጨነቁ ነበር። ቤተሰባችን እያሰበ ነው እናንተ ደህንነታችሁ ይግን እነሱም ስለኛ መረጃ ስለሌላቸው እንደሆነ ነው የሚያውቁ እና እነሱ ጋር ነገር እነሱ ጋር ነበር የናትናኤል አስቻለው አበራ አባትና ሌሎች ቤተሰቦችንም አነጋግረናል። በሌላ በኩል ደግሞ የስልክ አገልግሎት ባልነበረበት ወቅት ለዘገባ ወደ ዩኒቨርሲቲው ተጉዞ የነበረ ጋዜጠኛ የተማሪዎቹን ወላጆች ስልክ በመቀበል ከሁለት መቶ በላይ ቤተሰቦች ጋር የነበረውን ቆይታ አጫውቶናል። ይህንን ታሪክ ያካተተ ቀሪ ክፍል ዘገባ በነገው ምሽት ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ዝግጅታችን ይቀጥላል። አሁን ደግሞ አፍሪካ ነክ ርዕሶች ይቀርባል። ዩናይትድ አጨቃጫቂው የምዕራብ ሰሃራ ግዛት የሞሮኮ ግዛት ነው ብላ እውቅና መስጠቷ እንዳሳሰባቸውና እንዳስደመማቸው አፍሪካውያን ተንታኞች ተናግረዋል። ተሰናባቹ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ይህን እውቅና የሰጡት ሞሮኮ ከእስራኤል ጋር መደበኛ ግንኙነት ለመመስረት መስማማቷን ተከትሎ ነው። የአፍሪካ ሕብረትና የተባበሩት መንግስታት ድርጅት ስለ ምዕራብ ሰሃራ የማንነት ጉዳይ በአስርታት ለተቆጠሩ ዓመታት መፍትሄ ለማግኘት ሳይችሉ መቅረታቸው የሚታወቅ ሲሆን፣ ዩናይትድ ስቴትስ የወሰደችው እርምጃ ጉዳዩን የሚያናጋ ነው ማለታቸውን ጠቅሳ የቪኦኤዋ አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ አዳነች ፍስሀዬ ለአፍሪካ ነክ ርዕሶች ታቀርበዋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ምዕራብ ሰሃራ የሞሮኮ ግዛት ናት የሚል እውቅና መስጠታቸውን ባለፈው ሐሙስ ባስታወቁበት ወቅት የአፍሪካ የፖለቲካ ተንታኞችንና አክቲቪስቶችን ማስደመሙና ማመን እንዳቃታቸው ተዘግቧል። አፍሪካ ይህን ዜና የሰማችው ሐሙስ ማታ ሲሆን በነገታው ዓርብ የአፍሪካ ሕብረት ስለ ትራምፕ ውሳኔና ስለ አንድምታው ምንም ነገር ሳይናገር መቅረቱ የተንታኞቹን አመለካከት አጠናክሯል ተብሏል። ሳርፎ አበብረስ ስለ አፍሪካ ትብብር የቆመውን ዩኒየንስ ኦፍ አፍሪካ የተባለውን የደጋፊዎች ጥምረት መሪ ናቸው። But one just wonders why the President of the United States should continue to wade into such matters. ይህ ውሳኔ ከፍተኛ ጭቅጭቅ የሚያስከትል ነው። ዩናይትድ ስቴትሱ ፕሬዚደንት ያውም የስልጣን ጊዜያቸው እያከተመ ባለበት በአሁኑ ወቅት ለምን በአፍሪካ አገሮች የሉዓላዊነት ጉዳይ ላይ መግባት እንደሚቀጥሉ ለመረዳት ያዳግታል። ትራምፕ ያወጡት መግለጫ የምዕራብ ሰሃራ ክልልን በሚመለከት ያለው ጠብ ፍትሐዊና ዘላቂ መፍትሄ ሊያገኝ የሚችለው ሞሮኮ ግዛቴ ነው ለምትለው እውቅና በመስጠት ብቻ መሆኑን ዩናይትድ ስቴትስ ታምናለች ይላል። አያይዘውን ፕሬዚዳንቱ የዩናይትድ ስቴትስ እምነት ነፃ የሰሃራዊት ሀገር መመስረት ለግጭቱ ተጨባጭ መፍትሄ አይሆንም፣ ተግባራዊ ሊሆን የሚችለው መፍትሄ በሞሮኮ ስር ሆኖ እውነተኛ የውስጥ አስተዳደር ሲኖር ነው የሚል መሆኑን ገልጸዋል። ሁለቱም ወገኖች ሊቀበሉት በሚችሉት በሞሮኮ ስር በሆነ የውስጥ አስተዳደር መኖር በሚለው በተመሰረተ ማዕቀፍ ላይ መደራደር ብቻ ነው መፍትሄ ሊሆን የሚችለው ብለዋል ፕሬዚዳንቱ። ሞሮኮ የስፓኝ ቅኝ ግዛት የነበረውን ምዕራብ ሰሃራ የያዘችው እንደ አውሮፓ አቆጣጠር በ1975 ዓ ም ነበር። ከአፍሪካ ህብረት በፊት የነበረው የአፍሪካ አንድነት ድርጅት እንደ አውሮፓ አቆጣጠር በ1984 ዓ ም ምዕራብ ሰሃራን በአባልነት ሲቀበል ሞሮኮ ከድርጅቱ አባልነት ወጣች። ሞሮኮ ተመልሳ የአፍሪካ ህብረት አባል የሆነችው ከሶስት ዓመታት በፊት ነው። የአፍሪካ ህብረትና የተባበሩት መንግስታት ድርጅት ስለ ጉዳዩ መፍትሄ ለማግኘት ለአስርተ ዓመታት ያህል ሲጥሩ ቆይተዋል። የፖሊሳሪው ግንባር በበኩሉ ነፃ ሀገር ለመመስረት ሲታገል ኖሯል። ዩናይትድ ስቴትስ በኦፊሴል ከሞሮኮ ጎን ለመሆን የመጀመሪያዋ የምዕራብ ሀገር ሆናለች። ሞሮኮ ከእስራኤል ጋር የነበራትን ግንኙነት ለመመለስ በመስማማቷ ነው። ምዕራብ ሰሐራ የኔ ግዛት ነው ለምትለው የዩናይትድ ስቴትስ እውቅና ያገኘችው። ራያን ካሚንግስ ሲግናል ሪስክ የተባለ የፖለቲካና የጸጥታ አያያዝ ኩባንያ ኃላፊ ከዚህ በባሰ መልኩ እየተወሳሰበ ነው ብለዋል። የጠረፉ ግዛት እስላማዊ ንቅናቄ እያደገ በሄደበት የአፍሪቃ የሳሐል ቀጠና ላይ ነው ያለው ይላሉ። በሰሐራ ያለው እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን መሪ አቡዋሊድ አልሳሕራዊ ይባላል። ስሙ እንደሚያመለክተውም ከሰሐራዊ አረብ ዴሞክራሲያዊ ሪፐብሊክ ነው። የምዕራብ ሰሐራ ኦፊሴላዊ ስምም ይህ ነው። ይህ ሁኔታ ወደ አደገኛነት ሊለወጥ ይችላልን? ለሚለው ጥያቄ በአሁኑ ወቅት አይመስለኝም ይላሉ ካሚንግስ ሞሮኮ ሞሮኮና ምዕራብ ሳህራ ውስጥ ጽንፈኞች ቡድኖች ሊኖሩ ይችላሉ። በዚህ የተበሳጩና ተቃውሞ የሚያሰሙም መኖራቸው አይቀርም። ሞሮኮ ውስጥ የአሸባሪነት መንፈስ የማስፈን ጉዳይ ግን አይታየኝም። ብዙዎቹ የሳህራውያን ጽንፈኛ ንቅናቄዎች ውስጥ ሊገቡ የሚችሉበት ሁኔታ ሊኖር ይችላል። ነገር ግን እነዚህ የጽንፈኞች ቡድኖች ሞሮኮ ውስጥ መንቀሳቀስ ላይ ያተኮሩ አይደሉም። አማጽያኑ ንቅናቄያቸውን የሚያካሂዱት ከአገሪቱ ርቀው እንደውም ከቀጠናው ውጭ ነው። ለአፍሪካ ትብብር የቆመውን ዩኒየን ኦፍ አፍሪካ የተባለውን ጥምረት የሚመሩት ሳርፎ አበብረስ ቡድን የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ካለምንም ተቃውሞ እንደገና እንዲመረጡ የሚያመቻች የሚመስለውን ሁኔታ እየተቃወሙ ነው። የአፍሪካ ሕብረት ዩናይትድ ስቴትስ ምዕራብ ሰሐራን በሚመለከት ስለወሰደችው አቋም ዝምታን መምረጡ አላስገረመኝም ብለዋል። one would expect that the african union commission itself would be more proactive in delivering on its mandate on such weighty issues but alas የአፍሪካ ህብረት ኮሚሽን በእንደዚህ አይነት ከባድ ነጥቦች ላይ በተሰጠው ውክልና መሰረት አስቀድሞ መስራት ይገባው ነበር ነገር ግን ፋኪ ሙሳ መሐመትን የመሳሰሉ ብቃት የሌላቸው መሪዎችን የበለጠ የሚያሳስባቸው ካለምንም ተቃውሞ ለተጨማሪ አራት ዓመታት መመረጥ ነው። ስለሆነም ትራምፕን የመሳሰሉት ሰዎች በጉዳያችን ላይ የማይገቡበት ምክንያት አይኖርም። ዳንኤል ሙዋምባን የተባሉ የዓለም ፓን አፍሪካኒዝም መረብን የሚመሩት አክቲቪስት በበኩላቸው የዩናይትድ ስቴትሱ መግለጫ ለዲሞክራሲ ትልቅ አደጋ ነው። የተባበሩት መንግስታት ድርጅት የምዕራብ ሰሐራ ጉዳይ መፍትሄ እንዲያገኝ ሲያደርግ የነበረውን ጥረት ያሰናክላል ብለዋል። የአፍሪቃ ህብረትን ግጭቱ እንዳይባባስ፣ ዩናይትድ ስቴትስ የአፍሪቃን ሉዓላይነት እንድታከብር እንደዚሁም የተባበሩት መንግስታት ድርጅት የምዕራብ ሰሐራ ህዝብ የራሱን እድል በራሱ እንዲወስን የደረሰውን ውሳኔ እንድታከብር የአፍሪካ ህብረት ድምፁን እንዲያሰማ ጥሪ አደርጋለሁ። የአፍሪካ ህብረት እስካሁን ባለው ጊዜ ስለ ጉዳዩ ያሰማው ድምፅ እንደሌለ ተገልጿል። አድማጮች፣ ዩናይትድ ስቴትስ ምዕራብ ሰሐራ የሞሮኮ ግዛት ናት በሚል የሰጠችው እውቅና የአፍሪካ ተንታኞችን ስለ ማስደመሙ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። የምሽቱ ፕሮግራማችን በዚሁ ያበቃል። ባዘጋጁ በሶሎሞን አባተና በተቀሩት ባልደረቦቻችን ስም ለዛሬ በዚሁ እንሰናበታችኋለን። ያስተናገድኳችሁ ቆንጂ ይታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ ነው። ነገ በተለመደው በሶስት ሰዓት እስከምንገናኝ በሰላም እደሩ።